ቲቪ ቲቪ ከተበላሸ ይጠቅሙታል። አንድ ቀን ሴቢ ያርጉት። ዛሬ አንድ ደንበኛችን ደውሎ ቲቪዬ ጸጥ አለ ድረስልኛል። እኛም እኛ ያለን ብዬ የቤለቤት አገልግሎት ለመስጠት መኪናችንን ማስነስተን ከቻልነ ከች ስንልም እንደምታዩት ቲቪው ድምጽ ብቻ ነው ያለው፣ ምስሉ ብዙም አይታይም። እኛም ቲቪውን ወረድን ፈተን፣ ችግሩንም መርምረን አገኘ ነው። ከዛም የሚቀየሩትን እቃዎች ፏ አድርገን ቀይረን፣ ቲቪውን ጽድት አድርገን እንደምታዩት አሰራ ነው። ለዚህ አይነት ችግር ለማሰራ ስትፈልጉ ደውሉልን። እንደምታዩት መልሰ እንደነበር አድርገን ገጠም ነው። አካውንታችን ዋርኒንግ እያሳየ ነው። ኮፒሊንክ፣ ኮፒሊንክ አድርጉልን። ላይክ፣ ሼር፣ ፎሎ አይረሳ። ኮፒሊንክ አድርጉልኝ። አብርሽ ኤሌክትሮኒክስ ጥገናና መሸጫ